ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ በምሽቱ ጋቢና በኢትዮጵያ ላለፉት አንድ ዓመታት የዘለቀው ድርቅ በኦሮሚያና ሶማሊያ ክልሎች እያደረሰ ያለውን ጉዳት ለመታደግ ለቀረበ ዓለም አቀፍ የድረሱልን ጥሪ እስካሁን ምንም ምላሽ አልተገኘም። ቢሊየን የተባለው እሱ ነው፣ 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። የኢትዮጵያ መንግሥትን የአስቸኳይ ጊዜ እርዳታ የሚያስተባብሩት አቶ ምትኩ ካሳን ጠይቀናል። ዩናይትድ ስቴትስ ከአፍሪካ ጋር ሊኖራት የሚችለውን ግንኙነትና የእርዳታ ግንኙነትን በተመለከተም ትንተና ይዘናል። እንደሚመስለኝ አፍሪካ ለከፋው ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው ከዚያም ወደ ደቡብ አፍሪካ እናመራለን በዚያ የሚኖሩ ኢትዮጵያውያንና የሌሎች ሀገር ዜጎች ስደተኞች እና ፍልሰተኞች ሰራተኞች በአካልና በንግዶቻቸው ላይ ጥቃት እንደደረሰባቸው እንደሆነ ይናገራሉ በአሁኑ አሁኑ ሰሞን በተደረገው የሞተ እና የተቃጠለ ምናምን ሪፖርት እስካሁን አልደረሰም። ዙቆች ግን ተዘርፈዋል። ባዶ ባዶ ሆነው ተዘርፈዋል። ይህ አሁን ደግሞ ዙቄን እስከማቃጠል ንብረቶች የሉ ውድም አሉ። እንደው እግዚአብሔር ስታቸው የኮሚኒቲ ነው ያዳነኝ ማለት እችላለሁ። በስተ መጨረሻ ወደ ሆሊውድ እናመራለን። This, there's a mistake. Moonlight, you guys won best picture. ትናንትና ማታ በሆሊድ ካሊፎርኒያ የተካሄደው የዘንድሮ የኦስካር ሽልማት ላላላንድ የአመቱ ምርጥ ፊልም ሆኖ አሸንፏል ተብሎ ከታወጀ በኋላ በስህተት እንደተነበበና ሙን ላይት አሸናፊ እንደሆነ ሲነገር ነው የሰማነው። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዜናውን ልናስደምጣችሁ በድጋሚ ተመልሰናል። በኢትዮጵያ በአምስት ክልሎች የተከሰተውን ድርቅ ለመቋቋም ና ለአምስት ነጥብ ስድስት ሚሊዮን ህዝብ የለደራሽ የምግብ እርዳታ ለማቅረብ ከተያዘው አንድ ቢሊዮን ዶላር ውስጥ እስካሁን ከለጋሾች ምንም የተገኘ ምላሽ እንደሌለ የብሔራዊ አደጋ ስራ አመራር ኮሚሽን አስታወቀ። መንግስት በአስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣትና ከፌዴራል ና ከክልል በተመደበ ሰማንያ ሚሊዮን ዶላር ህዝቡን መመገብ መጀመሩን ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግስትና የግል ባለሀብቱ እንደዚሁም ደግሞ ህብረተሰቡ በጋራ ይሸፍኑታል ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመከላከያ ወጪን ከፍ በማድረግ የሀገሪቱ የውጭ ጉዳይ ሚኒስቴርና የአካባቢ ጥራት ጥበቃን የመሳሰሉትን አገልግሎቶች በጀት እንዲቀንስ ሀሳብ በማቅረብ ረጅም የፌዴራል ባጀት ሂደቱን ጀምረዋል። የአስተዳደሩ ባለስልጣናት እንደሚሉት ዋይት ሀውስ ስለ ፌዴራል ወጪ ያለውን ራዕይ ዛሬ ለአገልግሎቶች በሚልከው ደብዳቤ በዝርዝር ይገልጻል። የአስተዳደርና የበጀት መስሪያ ቤት በገለጸው መሰረት የተሟላ የበጀት ረቂቅ በመጪው መጋቢት ወር ላይ እንደሚወጣ ይጠበቃል። የኢራቅ ወታደራዊ ኃይሎች ሞሱል በተባለችው ከተማ የሚገኝ ዋና ድልድይን ተቆጣጥረዋል። እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ከከተማይቱ ምዕራብ ክፍል ለማስወጣት ጥቃት ከከፈቱ ሳምንት ሆኖታል። በሞሱል ከተማ የሚካሄደው ውጊያ ድልድዮቹን ሁሉ አውድሟል ወይም ጉዳት አድርሶባቸዋል። በቲግሪስ ወንዝ በኩል ተደራሽነት እንዲኖር ማስቻል የሀገሪቱ ወታደራዊ ኃይል ትጥቅና ስንቅ እንዲሁም ኃይሉን ለማንቀሳቀስ ያስችለዋል ተብሏል። በምዕራብ ሞሱል ከተማ የሚካሄደው መገያ መባባስ እዚያ የሚኖሩት ሲቪሎች ጉዳይ ማሳሰቡ አልቀረም። ነዋሪዎቹ ከባድ የምግብ የነዳጅና የሕክምና አቅርቦት እጥረት እንደገጠማቸው የተባበሩት መንግስታት ድርጅት ገልጿል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ በኢትዮጵያ አምስት ክልሎች የተከሰተውን ድርቅ ለመቋቋምና ለአምስት ነጥብ ስድስት ሚሊዮን ሕዝብ የዕለት ደራሽ የምግብ እርዳታ ለማቅረብ ከተያዘው የ1 ቢሊዮን ዶላር ውስጥ እስካሁን ከለጋሾች ምንም የተገኘ እንደሌለ የብሔራዊ አደጋ ስጋት ስራ አስኪያጅ ኮሚሽነር አስታወቁ። መንግሥት በጣም አስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣት ከፌዴራልና ከክልል በተመደበ 80 ሚሊየን ዶለር ሕዝቡን መመገብ መጀመሩንም ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግስት፣ የግል ባለሀብቱና ህብረተሰቡ በጋራ በመሆን ይሸፍነዋል ብለዋል። ጽዮን ግርማ ተጨማሪ ዘገባ አላት። የብሔራዊ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ለአሜሪካ ድምፅ እንደተናገሩት በአውሮፓውያኑ ዘመን አቆጣጠር ባሳለፍነው ጥር ወር መንግስትና አጋሮቹ ሰርተው ይፋ ባደረጉት አሀዝ መሰረት ወደ አምስት ነጥብ ስድስት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ለዚህና ድርቁንና አስከፊ ረሀብ የሚያስከትለውን ችግር ለመቋቋም ወደ አንድ ቢሊዮን ዶላር ያስፈልጋል የሚል የእርዳታ ጥሪ ቀርቦም ነበር። ከዚህ ገንዘብ ላይ ምን ያህል ገንዘብ ተገኘ ስል አቶ ምትኩን ጠይቄያቸው ነበር። ቢሊዮን የተባለው እሱ ነው። ዘጠኝ መቶ አርባ ስምንት ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና ሁለት ሺህ አስራ ስድስት ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር አንድ ቢሊዮን ሰማኒያ ዘጠኝ ሚሊዮን ገንዘብ መድቦ የምግብና ምግብነት ያሉና አቅርቦት እያቀረበ ነው ያለው። በድርቁ የተጠቁት አካባቢዎች የሚገኙት በአምስት ክልሎች ነው ተብሏል። አካባቢዎቹን ዘርዘር አድርገው ለአሜሪካ ድምፅ አድማጮች እንዲያስረዱ አቶ ምትኩን ጠይቄያቸው ነበር። ሀገራችን ደቡብና ደቡብ መስራቅ ክፍሉ ነው። ለዚህ አሁን ሀገራችን ደቡብና ደቡብ መስራቅ ክፍል ሊገኛ ይሸፍናል ካልን አንደኛ የሶማሌ ክልል ደቡብ ፓርቱ ነው። የሲቲ ዞን እና የፈፋን ዞን የቀድሞ ሽንሌና ጅጅጋ ዞንን ሳይጨምር የተቀሩትን ዘጠኝ ዞኖች ይዟል። ለምሳሌ እንደ ጀረር የአሁኑ ጀረር፣ ሸበሌ፣ የድሮ ጎዴ ጀረር የሚባለው የድሮ ደጋቡር ቆራሄ፣ የዋርዴር የድሮ ዋርዴ የአሁኑ ዶሎ ዞን የሚባሉ እነዚህ ከጂጂጋ በታች በኩል ያሉቱ በስተምስራቅ በኩል ያሉ ዞኖችን እና አፍዴር ዞን እነ ሊበን ዞንን ወደ ኦሮሚያ ስትመጣ ኦሮሚያ ክልል የተጎዳው የቦረና ዞን፣ የጉጂ ዞን፣ የምዕራብ ጉጂ ዞን ቆላማ ወረዳዎች የባሌ ዞን ቆላማ ወረዳዎችና የምስራቅ ሐረርጌ ቆላማ ወረዳዎች ናቸው። እነዚህ አካባቢ ነው ጉዳት የደረሰው። ከሶማሌ ክልል ጋር ይመሳሰላል። ወደ ደቡብ ብሄሮች፣ ብሄረሰቦች፣ ህዝቦች ክልል ስንመጣ አንዱ የደቡብ ቆሞ ዞን ነው፣ አርብቶ አደር አካባቢ። ሁለተኛ የሰገን ህዝቦች አካባቢ ዞን ነው። ሶስታ፣ ደግሞ የገሙ ጎፋ ዞን ቆላማ ወረዳዎች ናቸው። ድርቁ ያጋጠማቸው አማራ ብዙም አማራ ምንድን ነው አሁን ከአሁን ድርቅ ጋር ተያይዞ ሳይሆን ባለፈው ዓመት የጎርፍ አደጋ የተከሰተባቸው አካባቢዎች እና ደግሞ የዝናብ መቆራረጥ ያለባቸው አካባቢዎች ላይ ያለ ችግር ነው። በተወሰነ ሰሜን ሸዋ ላይ፣ ዋግምራ እነዚህ አካባቢዎች ላይ ነው። በእነዚህ አካባቢዎች በዋነኛነት ከፍተኛ ችግር የደረሰው የከብቶች መሞት ነው። የአሜሪካ ድምፅም ከነዚህ አካባቢዎች የቦረና ዞን ከኮንሶ ወረዳ እና ከዋግምራ ዞን ነዋሪዎች አነጋግረን ነበር። በአርብቶ አደሮቹ አካባቢ የከብቶች ሞት መበራከቱን ገልጸውልን፣ እስካሁን በሰው ሕይወት ላይ የደረሰ አደጋ እንደሌለ አስረድተዋል። የምግብ እና የውሃ አቅርቦትም በጥቂቱ ከመንግስት እየተለገሳቸው እንደሆነ ገልጸውልናል። አቶ ምትኩ ካሳ አሁን ለጊዜው ከፍተኛና የእለት ደራሽ እርዳታ ያስፈልጋቸዋል የተባሉ ከአጠቃላይ ክልሎች የተሰበሰቡ አንድ መቶ ዘጠና ሁለት ወረዳዎች ላይ ትኩረት አንድ በሚል ተለይተው ከፌዴራል እና ከክልል መንግስታት በተሰበሰበ ገንዘብ እየተረዱ እንደሆነ አስረድተዋል። ከለጋሾች ለማግኘት ደግሞ ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። ድርቁ ከፍተኛ አደጋ ሊያስከትል ይችላል የሚል ስጋት እንዳለ ከተነገረ እና የሚጠበቀው ገንዘብ ካልተገኘስ ብያቸው ነበር። ከሌለ ምንም ነገር ከሌለ መንግስት ሕብረተሰቡና የግል ባላ ተሸፍነዋል። ባጠቃላይ የተጠየቀው አንድ ቢሊዮን ዶላር በርካታ በመሆኑ ከመንግስት በጀት እና ከሀገር መሰብሰብ ይቻላል ተብሎ ነው ወይ የሚታሰበው ብያቸውም ነበር። ከአጋር አካላት ይገኛል የሚባለው ዜሮ አይሆንም። ኢንትረስት የሚያሳዩ አካላት አሉ። ለምሳሌ ባለፈው ወቅት ለዚህ ለአፍሪካ ህብረት ስብሰባ የመጡት አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉተሬስ እና የኢትዮጵያ መንግስት ምክትል ጠቅላይ ሚኒስትር በጋራ በመሆን የሰበሰቡ ስብሰባ አለ። የአጋር አካላት በዛን ሰዓቱ እንደነ ስዊድን የመሳሰሉ ሀገሮች፣ እንደነ ካናዳ የመሳሰሉ ሀገሮች ፍላጎት ያሳዩበት ሁኔታ አለ። ሌሎችም በተመሳሳይ መልክ ያ ስላለ ቀደም ብዬ እንደገለጽኩልሽ የእያንዳንዱ ሀገር የበጀት አጸዳደቅ ከሀገር ሀገር ይለያያል እንደ ህገ መንግስታቸውና እንዳሰራራቸው ስለሚለያይ ያንን ተከትለው ይመጣል። ይሄ ዘጠኝ መቶ አርባ ስምንት ስንል የዓመት ነው። የዓመት ስለሆነ እያንዳንዱ ለጋሽ በራሱ አካሄድ ካጸደቀ በኋላ የሚሰጥበት እድል አለ እንጂ ሀንድረድ ፐርሰንት ዜሮ ይሆናል ተብሎ አይወሰድም። ያም ሆኖ ግን በዋናነት የኢትዮጵያ መንግስቱ ኃላፊነት ያለው ግዴታ አለበት። በሌላ በኩል ኢትዮጵያ አምስት ነጥብ ስድስት ሚሊዮን ህዝብ የእለት ደራሽ የምግብ እርዳታ ይፈልጋል የሚል የእርዳታ ጥሪ ይፋ እያደረገች አምስት መቶ ሺህ ህዝብ በድርቅ ምክንያት ተጎድቶባታል ለተባለችው ሶማሌላንድ ሰባት ሺህ ሁለት መቶ ኩንታል የአስቸኳይ ጊዜ የምግብ እርዳታና ሀያ ስድስት ሺህ ስድስት መቶ ስልሳ ሰባት ካርቶን ወተት መርዳቷ ተገልጿል። ይህ ተቃርኖ የለውም ወይ ብያቸው ነበር ላቶም ትኩ አይተቃርኖ የለውም። ምክንያቱም አንዱ ሰብአዊነት ነው። ሁለተኛ ደግሞ አጋርነት ማሳያ ነው። ይህ ማለት ምንድነው? የእርዳታው ትልቅ መሆን ወይም የእርዳታ ትንሽ መሆን ሳይሆን ሶልዳሪቲ ማሳያ ነው። ያ ማለት የኢትዮጵያ ተርፋ ሳይሆን አንደኛ የሰብአዊ ጉዳይ ነው ይሄ፣ ሁለተኛ ደግሞ የአጋርነት ጉዳይ ስለሆነ ነው የተደረገው። በእርግጥ አንዳንድ ጊዜ ምደ ሰዎች የአገር ውስጥ ያለ ችግር እያለ እንዴት ለጎረቤት ሀገር እርዳታ ይቀርባል የሚል አመለካከት ይኖር ይችላል ግን በዋናነት ይህ እንግዲህ በሀገራችን ታሪክ የመጀመር አይደለም። ከዚህ በፊትም የተደረገበት ሁኔታ ነው ያለው። ሀብታሙንን ሳይሆን ባለን አቅም ልክ አጋርነታችን ለማሳየት ሰብአዊ ጉዳይም ስለሆነ ከዛ ጋር እያይዘን ያደረግነው ነው። በሌላ በኩል ደግሞ እንደዚሁ ኬንያ የበቆሎ እርዳታ እንደሚያስፈልጋት የበቆሎ ሽያጭ እንደሚያስፈልጋት ና አንድ ነጥብ አምስት ሜትሪክ ቶን ኢትዮጵያ ለኬንያ የመሸጥ ፍላጎት እንዳሳየች ጠይቀናቸው ነበር። አቶ ምትኩ ካሳ ይህንንም በተመለከተ ተረፈ ምርት ካለ ና የነጋዴዎች ፍላጎት ከሆነ ኢትዮጵያ ልትሸጥ እንደምትችል ገልጸውልናል። አንዱ ወደ ውጭ ሀገር የሚላከው ብዙ ጊዜ ሀገር ውስጥ ከሀገር ውስጥ ገበያ ይተርፋል የሚለው በደንብ ግምገማ ተሰርቶ ነው። አንዱ ንግድ ሚኒስቴር አለ። ከዛ በላይ ደግሞ ሌሎች የሚመለከታቸው አካላት በጋራ በመሆን በተለይም የእርሻና የተፈጥሮ ሀብት ልማት ሚኒስቴር እና የማዕከላዊ ስታቲክ ኤጀንሲ በጋራ በመሆን ነው። እንግዲህ አጠቃላይ በተለይ የስታሲክስ ኤጀንሲው የምርት ግመታ ያደርጋል። በዛ ምርት ግመታ መሰረት የእርሻና የተፈጥሮ ሀብት ልማት ሚኒስቴር፣ የንግድ ሚኒስቴር እና ሌሎች የሚመለከታቸው በጋራ በመሆን አክቹዋሊ በትርፍነት ከሀገር ውስጥ ፍጆታ በላይ በትርፍነት አለ የሚባለው ምርት ነው እንግዲህ ኤክስፖርት መዋል የሚችለው ። ምክንያቱም የሀገር ውስጥ ፍላጎት ሳይሟላ ኤክስፖርት አይደረግም። ይህ በደንብ የተቀመጠ አሰራር ነው። ከዛ ከዚሁ ጋር በተያያዘ በመጪዎቹ ስድስት ወራት ውስጥ ከ25 ሚሊዮን በላይ ቁጥር ያለው ሰው በአፍሪካ ለበረታ ረሃብና ችግር ይጋለጣል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሰሞኑን ይፋ አድርገዋል። ዓለም በችግር በተመታች ቁጥር ቀድማ ደራሽ የሆነችው ዩናይትድ ስቴትስ ዛሬ ያላት አስተዳደር በእርዳታ ዙሪያ ያለው አቋም ግልጽ አለመሆን ብዙዎችን እያሳሰበ ነው። ፕሬዚደንት ዶናልድ ትራምፕ ቃለ መሃላቸውን በጥር ወር ሲፈጽሙ ፍሮም ዚስ ዴይ ፎርወርድ It's going to be only America first. ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም። በንግድ፣ በግብሮች፣ በኢሚግሬሽን፣ በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም። የዩናይትድ ስቴትስን ፖሊሲ የሚያጤኑት በናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ መምህር ኦሉ አዳምስ ለአፍሪካ መሪዎች የሚከተለውን መልእክት ያስተላልፋሉ። እንደሚመስለኝ አፍሪካ ለከፋ ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በዓለም አቀፍ ጉዳይ ላይ አይደለም። ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው። በሳምንቱ መጨረሻ ፕሬዚዳንት ዶናልድ ትራምፕ ከዩናይትድ ስቴትስ አገረ ገዢዎች ጋር ሲነጋገሩ ዘጋቢያችን ሰለሞን አባተ ተገኝቶ የኮሎራዶ አገረ ገዢን ጆን ካይከን ሱፐርን ጠይቋል። The U.S. has always been a leader in all these things and has, has been very successful at creating partnerships with the rest of the world. Uh... በእነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥ ስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል። አሁን ወደ ደቡብ አፍሪካ እናመራለን። በዚያ የሚኖሩ ኢትዮጵያውያንና እንደዚሁም ሌሎች አፍሪካውያን ስደተኞችና ፍልሰተኞች ባገረሸው በመጤዎች ጥላቻ ላይ የተመሰረተ ዝርፊያ ክፉኛ እየተጎዱ እንደሆነ እየገለጹ ነው። ጽዮን ግርማ በዚህ ዙሪያ በዛ የሚኖሩ ማህበረሰቦች እንደዚሁም የማህበረሰብ መሪዎችንና ነጋዴዎችን አነጋግራ ተከታዩን ዘግባለች። ባለትዳርና የሁለት ልጆች አባት የሆኑት ወንጌላዊ ሀብታሙ ጸጋዬ ደቡብ አፍሪካ ፕሪቶሪያ ከተማ መኖር ከጀመሩ አስር አመት ሆናቸዋል። መኖሪያ ቤታቸው በከተማዋ መሀል ሰኒሳይድ በተባለ ቦታ ነው። የንግድ ቦታቸው የሚገኘው ደግሞ ከመኖሪያ ቤታቸው 20 ኪሎ ሜትር ርቆ በሚገኘው አትሮጅቪል በተባለች መንደር ውስጥ ነው። አርብ የካቲት 17 2009 ዓ.ም ራሳቸውን የማሚሎዲ ሁኔታ ያሳስበናል ብለው የሚጠሩ ማሚሎዲ በተባለች የድሆች መንደር የሚኖሩ ደቡብ አፍሪካውያን ነዋሪዎች በአንድ ላይ ህብረት በመፍጠር መጤዎች ከሀገራችን ይውጡልን የሀገር ውስጥ ጉዳዮች መስሪያ ቤት ለመጤዎቹ የፈቃድ ወረቀት ማደስ ያቁም የሚል መፈክር ይዘው የተቃውሞ ሰልፍ ሊወጡ መሆኑ ተሰማ። ለተቃውሞ ሰልፉ በተበተነው ጥሪ በራሪ ወረቀት ላይም 34 በመቶ የሚሆኑ ደቡብ አፍሪካውያን ስራ አጥ ሆነው መጤዎቹ ግን ባለ ስራና ባለሀብት ናቸው የሚል መልእክትም ሰፍሮበታል። ወንጌላዊ ሀብታሙ ይህንን ሰልፍ ተገን በማድረግም ዝርፊያ ሊኖር እንደሚችል መረጃ ስለደረሳቸው ከእሳቸው ጋር በአካባቢው ሱቅ ያለውን ጓደኛቸውንና ሌሎች እቃ በማውጣት ሊረዷቸው የሚችሉ አምስት ኢትዮጵያውያንን አስከትለው ወደዚያው አመሩ። በቦታው ሲደርሱ ግን ከነበሯቸው ሁለት ሱቆች ውስጥ ሰቮና ሱፐር ማርኬት የተባለውና የሱቁ ቁጥር አርባ አምስት የሆነው የሸቀጣ ሸቀጥ መሸጫቸው እንዳለ መዘረፉን እንዳዩ ይናገራሉ። የአንዱ ቤት እንዳለ ነው የወሰዱት። የአንዱ ቤት ልቃወትን ከባኪ እንዳለ መጡ። ይሰጠን ለነሱ በቃ ቃን ውሰዱ እኛን አትንኳለን። አንዳንድ ስልኮችንና ገንዘብ ላይ የነበረን በቃ ወሰደ። እኛን አስጠኝተው እኛማ በቃ ወደቀን መሬት ላይ አገልግ እግዚአብሔር ታድጎን ያለ እንግዲህ እኛ በቃ ህይወታችን እናስፈለጥን። ወንጌላዊ ሀብታሙ ፕሪቶሪያ አትረጅቪል ውስጥ እንዲህ ከፍተኛ ዘረፋ ሲፈጸምባቸው የመጀመሪያቸው እንዳልሆነም ይገልጻሉ። ከስድስት ወር በፊት እንዲሁ የተደራጁ ዘራፊዎች መጥተው ሶስት ሱቆች እንደ ዘረፏቸው ይናገራሉ። አሁን የተዘረፈባቸው ከዛ በኋላ መልሰው ያደራጁት ሱቃቸው ነው። ከዚህ በፊት ያው ከስድስት ወር በፊት ያው ሶስቱ ነበረኝ። ሶስቱም ሲሄድ በሁለቱ ላይ እንትን ከሶማሌዎች ክሬዲት አረጌ ብድር ስሰጡን አገባውት። አሁን ያው አንዱን ፈጽሞ አቅም ስለሌለኝ ተውኩ። አሁን ሁለት ነበር። በአሁኑ ሰዓት ሁለቱም ሄደ። እንግዲህ የማሄድ እግዚአብሔር አለ። ወንጌላዊ ሀብታሙ የሁለት ልጆቻቸውና የቤተሰባቸው ቀጣይ ህይወት ቢያሳስባቸውም እግዚአብሔርን ግን ተስፋ አድርገዋል። ደቡብ አፍሪካ ውስጥ በሚገኙና እንደ ጆሃንስበርግ፣ ፕሪቶሪያ፣ ደርባን ና ኬፕ ታውን በመሳሰሉ ሆቴል፣ ህንፃ ማከራየት፣ ሬስቶራንት ትላልቅ የንግድ ስራዎች ጀምሮ በየመንገዱ ቀበቶ እስከ መሸጥ ድረስ ኢትዮጵያውያን በንግድ ስራ ላይ ተሰማርተው ይገኛሉ። ከእነዚህ ስራዎች ውስጥ ደግሞ እነርሱ ሎኬሽን እያሉ በሚጠሯቸው ከዋና ከተማ ዋና መንደሮች ሀያና ከዚያ በላይ ኪሎ ሜትር ርቀት ያላቸው በዝቅተኛ ኑሮ ደረጃ ላይ ያሉ ሰዎች የሚኖሩበት ሰፈር የሸቀጣሸቀጥ ሱቅ ከፍተው የሚነግዱ ሰዎች ይገኛሉ። እንዲሁም ከመሀል ከተማ አልጋ ልብስና ብርድ ልብስ እየገዙ በየመንደሩ የሚሸጡም ይኖራሉ። ወንጌላዊ ሀብታሙ ተደጋጋሚ ጥቃት የሚደርስባቸው የሸቀጣሸቀጥ ሱቃቸው እንዲህ ባሉ ራቅ ባሉ አካባቢዎች ስለሚገኙ እንደሆነ ሲነግሩኝ እንዲህ በተደጋጋሚ የሚዘረፉ ከሆነ ለምን እዛ ሄደው ይነግዳሉ? አልኳቸው። እንዴት አሁን ፋሚሊዎች ያሉኝ የት ሌታለ አሁን ውስጥ አሁን ለምሳሌ ብዙ ቢዝነስ ለመክፈት አንደኛ የቤት ክራይ ወደ ሰላሳ ሺ አርባ ሺ ይጠይቃሉ ከየት እናመጣለን። ደቡብ አፍሪካ ውስጥ የሚገኙ መጤ የሌላ ሀገር ዜጎች የሀገሬውን ዜጎች የስራ እድል ተጋፍተዋል፣ የአደንዛዥ እጽና ሴተኛ ዳሪነትን አስፋፍተዋል። ስለዚህ ሊወጡ ይገባል የሚለው የአንዳንድ የተደራጁ ደቡብ አፍሪካውያን ጥያቄ መነሳት ከጀመረ ረጅም ጊዜ ማስቆጠሩን በዛ ሀገር የሚኖሩ ነዋሪዎች ይናገራሉ። ከዘጠኝ ዓመት በፊት ስልሳ ሰዎች የተጨፈጨፉበትና በርካታ ንብረት የወደመበት አደጋ ተከስቷል። በሚያዝያ 2007 ዓ ም ሰባት ሰዎች በአሰቃቂ ሁኔታ በዚህ ምክንያት ተገለዋል። ከእነዚህ ውስጥ ሶስቱ ኢትዮጵያውያኖች መሆናቸው በወቅቱ ተዘግቧል። ነዋሪዎቹ እንደሚሉት ግን እንደዚህ ካሉት የቡድን ጥቃቶች በተጨማሪ ሁሌም በተናጠል ዘራፊዎች ይጠቃሉ። መሐመድ አባቦራ የመጀመሪያ ጥቃት የተፈጸመበት የአትረጅቪል ሰፈር ነጋዴ ነበር። ብዙ እቃ ነው ዋሽንግ ፓውደር አለ፣ ዱቄት አለ። በቃ ሱቅ አጠቃላይ አንድ ሱቅ እንትን የሆነ ይካ ሁሉም ወሰደው። በቃ ደግሞ አምና እንትን ሀይላክስ በመቶ አምሳ ሺ የገዛሁ ሀይላክስ እና ሰላሳ ምናምን ጋራ ኤርትራ ምናምን የጫንኩት ይካ እንዳለ ተወሰደ። ዝርፊያውን ፈርቶ እቃውን ከሁለቱ ሱቆች በመኪና ጭኖ ሊወጣ ሲል ዘራፊዎቹ ደርሰው እንዳስጣሉት እና ሁሉንም እንደወሰዱበት ይናገራል። እኔ ሰርቼ ለፍቼ ያገኘው ብር በቀላሉ እየወሰዱ ነው። አሁን ለሕይወት ራሱ እየፈራ ነው። ለምን እንደሆነ በቃ እኔ ባለትዳር ነ አሁን ያ እንጂ ሕፃን አባት ነው የእግዚአብሔር ፈቃድ ሆኖ እንደ ቢቻል እንዲሁም ከዚያ ጋር ሌላ ሀገር ብሄድ ነው የሚያስበው። ሁለቱም ባለሱቆች መደብሮቻቸው መዘረፉን በከተማ ውስጥ ለሚገኙ የሰብአዊ መብት ተሟጋቾች አመልክተዋል። ነገር ግን ከዚህ ቀደም የመጣ ለውጥ ስለሌለ አሁን የተለየ ነገር እናገኛለን የሚል እምነት የላቸውም። በፕሪቶሪያ ወርሃዊ መዋጮ የሚከፍሉ ሁለት መቶ ቋሚ አባላት በተጨማሪ ደግሞ ተሳትፎ ብቻ የሚያደርጉ ኢትዮጵያውያን እና ኤርትራውያን አባላት ያሉት የሀበሻ ኮሚኒቲ በሚል መጠሪያ ከአምስት አመታት በፊት የተቋቋመው ማህበር እንዲህ ያሉ በመጤዎች ጥላቻ ላይ የተመሰረተ ጥቃትን ለመከላከል እየሰሩ እንደሆነ ይናገራሉ። በዚህም ከፍተኛ ለውጥ እንዳመጡ ይገልጻሉ። ለንግድ ስራ ከህንዳውያን ላይ የሚከራዩትን ሱቆች አንደኛው በሌላኛው ላይ ከፍተኛ ገንዘብ እየከፈለ ከስራ ማፈናቀል ይደረግበት የነበረውን የቁልፍ ግዢ ሙሉ ለሙሉ ማስቀረታቸውንም ይገልጻሉ። ለመሆኑ ምን ያህል ሱቆች በፕሪቶሪያ ይገኛሉ? ስል የማህበሩን ሰብሳቢ አቶ አለማየሁ ቱጁማን ጠይቂያቸው ነበር። ሁለት መቶ ሀምሳ ሱቆች አሉ። አሁን ስለ ሱቆች ስንናገር ሁለት መቶ ሀምሳ በትክክል ሱቅ የሆኑ ሱቆች አሉ። እንደገና ደግሞ በዚህ ሀገር አጠራር ሻተር ተለጣፊ የሚባሉ አሉ። እነሱን ሲጨምር ነው ቁጥሩ ወደ አራት መቶ የሚደርሰው እንጂ በሱቅ ደረጃ ወደ ሁለት መቶ ሀምሳ ሱቆች አሉ በዚህ በፕሪቶሪያ ። ፕሪቶሪያ ሆነው ደግሞ ወጣ ወጣ ብለው የሚሰሩ ስራዎች አሉ። አቶ አለማየሁ እንደሚሉት ከሁለት ዓመት በፊት በደርባን እና በጆሀንስበርግ በኢትዮጵያውያን ላይ የደረሰው ጥቃት ከፍተኛ ስለነበር ኢትዮጵያውያንና ኤርትራውያን ከፖሊስ ጋር ሰርተው ባደረጉት ጠንካራ መተባበር እነዚህን ሱቆች ሊያተርፉ መቻላቸውን ይገልጻሉ። ሌላው የማህበሩ ጸሐፊ አቶ ሚኪያስ ተሰማ በዚህ ዙር ዝርፊያ የተፈጸመባቸውን አካባቢዎች ያስረዳል። እና ለምሳሌ አሁን አዲስ አበባ አለ እንደ አቃቂ እንደዚህ እንደ ሱሉልታ የሚባሉ ቦታዎች አሉ። እዚህም ሀገር ማለት ነው። እንደነሱ ያሉ ቦታዎች ላይ ያሉ ወገኖቻችን ነው በብዛት ጥቃት የደረሰባቸው። እኛ አካባቢ ግን አብዛኛው ያለምንም ጉዳት ፖሊስ ተቆጣጥሮታል ነገሩን። የተዘረፉት እንዳልኩሽ እንደዚህ ወጣ ወጣ ብሎ ያሉ የእኛ የማህበረሰብ የኢትዮጵያውያኖች ያሉበት አካባቢ ነው። ሁለቱም የማህበሩ አባላት እንደሚሉት አሁን ነገሮች ተረጋግተው ወደ ነበሩበት ተመልሰዋል። በዚህ ጥቃት ሰኞ ለት በተደረገው ዝርፊያ ሀያ ሱቆች መዘረፋቸውን የሀገሩ መንግስት በሀገር ውስጥ ብዙሀን መገናኛ መግለጹን አርብ ለትም እንዲሁ ዝርፊያ መካሄዱን ገልጸው ከዚህ ውስጥ እነርሱ በደረሳቸው ሪፖርት መሰረት የተዘረፉት የሀበሻ ሱቆች አምስት እንደሆኑና ሌላም ካለ እያጣሩ እንደሆነ እንደሆነ ተናግረዋል። በጥቃቱም አንድ የኮንጎ ተወላጅ ከመሞቱና አንድ ከመቁሰሉ ውጭ ምንም አደጋ እንዳልደረሰ ገልጸው ማህበራዊ ሚዲያ ላይ የተለቀቁት አሰቃቂ ምስሎች ከሁለት ዓመት በፊት የተከሰተውና ከሌላ ሀገር አደጋዎችም የተወሰዱ ናቸው ብለዋል። ጽዮንን ለዘገባው እናመሰግናለን። በዚህ በደቡብ አፍሪካ ዙሪያ ደግሞ ኢትዮጵያውያን ማህበረሰብ መሪዎችን እንደዚሁም ደግሞ የንግድ ተቋማት ባለቤቶችን መስታወት አድርጋው አነጋግራለች። ከባለፈው እሁድ ጀምሮ በዜናም በአገር ውስጥም ዜና እንደታየው ከአርባ እና ከሰላሳ በላይ የሆኑ የኢትዮጵያኖች እና የሶማሌዎች ሱቆች ተቃጥሏል። እንግዲህ ይሄ የሚያሳየው ኢሌጋል ኢሚግራንት ከሆነ መንግስት ይሄንን ዲል አድርጎ ወይም ደግሞ መንግስት ህገ ወጡ እንትን ሰዎች በራሱ መንገድ ማስወጣት ሲችል፣ ህዝቡ ግን በአጠቃላይ በስደተኛ ላይ ያለውን ጥላቻ ነው እያሳየው ያለው። ከሀያ አመት በላይ በደቡብ አፍሪካ የኖሩ አቶ አክሊሉ በሬሳን ችግሩ በደረሰ ማግስት አነጋግረናቸው ነበር። አሁን ቱ ታውዘንድ ፊፍቲን በነበረው ላይ እንዳለ ወደምኩኝ ያው ሰብረው ገቡ። በአጋጣሚም እዛው ነበርኩኝ። የነፍሴንም እንዴት እንዳዳንኩኝ ልነግርሽ አልችልም። በጣም በሀይለኛ ሁኔታ ነበር። የመጠ ሰዎች ናቸው ያዳኑኝ። ንብረቴን ሁሉ አጣው ማለት ነው። እንደገና ደግሞ ላስት ይር ሴም ታይም እንደዚሁ መጡብኝ እርቃኔን አስቀሩኝ። ይህ አሁን ደግሞ ሱቄን እስከማቃጠል ንብረቶች የሉ ውድም አሉ እንደው እግዚአብሔር ውስጣቸው የኮሚኒቲ ነው ያዳነኝ ማለት ይችላለሁ። እነሱ ናቸው ያዳኑኝ። በቃ ነፍሴ አሁን ይኸው ከቤተሰብ ጋር ነኝ ያለሁት። ልጆች አሉኝ። ያለሁበት ሲትዌሽን በእውነት በጣም የሚያሳዝን ነው። ወይዘሮ አበባ ለረዥም አመታት በደቡብ አፍሪካ ነዋሪ ናቸው። በጣም ብዙ ሱቆች ተዘርፈዋል። በአንድ ሌሊት ከሰላሳ በላይ ሱቆች ተዘርፈዋል። ጥላቻቸውንም እንደዚሁ ደግሞ የፎሬን ጥላቻ ያላቸው ደግሞ ዜጎች ይሄ አሁን በአሁኑ በአሁኑ ይሄን ሰሞን በተደረገው የሞተ እና የተቃጠለ ምናምን ሪፖርት እስካሁን አልደረሰንም። ሱቆች ግን ተዘርፈዋል። ባዶ ባዶ ሆኖ ተዘርፈዋል። ለጀርመን ድምጽ ሬዲዮ የተለያዩ ዜናዎችን ከደቡብ አፍሪካ የሚዘግበው ምላኩ አየለ ረብሻው ተካሄደበት ወደ ተባለበት ቦታ ኢትዮጵያውያንን ለማግኘትና ለመዘገብ ሄዶ ነበር። የሚሰራበት ካሜራ ካሜራና የድምጽ መቅረጫውን በማስፈራራት ከእጁ ላይ እንደተወሰደበት ይናገራል። እኔ ፍሪላንሰር ጋዜጠኛ ነ ስልክ እየደዋወልኩኝ አበሾች ወዳሉበት ሱቅ አካባቢ እያመራሁ ነበር። ወደ እነሱ ሱቅ እያመራሁ እያለ ጠጉረ ጠጉረ ለውጭ እንደሆንኩ ያቁታል። ከኋላ ያዙኝ። በቃ እንደ ቢቻው አይነት ነገር ምልክት ሰጡኝ። በ ፈለ ወይም በጠቀነት ነገር ነው ያንን ከይፍ ወሰዱ። ምክንያቱም ብዙ ገንዘብ እንደሚያወጡ ያውቃሉ። በቃ አንድ ጊዜ መትኝና ሄዱ። አሁን ያሉበት ሁኔታ ምን ይመስላል? ብዙ ኢትዮጵያውያን አሁን ያሉበት ሁኔታ ዝም ብሎ የድንጋጤ አይነት ህይወታ ቀያለች። እንቅስቃሴ ያልጀመሩ ምን ተፈጠረ፣ በሚቀጥለውስ ምን አለ፣ ቀጣይስ እኮ ጠብቁን እያሉን ነው። እነዚህ ሰዎች እንዴት ናቸው የሚል ነገር ነው ያለው። መስታወትን ለዘገባው እናመሰግናለን። ትናንት ማታ በሆሊውድ ካሊፎርኒያ የተካሄደው የዘንድሮ የኦስካር ሽልማት ላይ ላላላንድ የአመቱ ምርጥ ፊልምን አሸነፈ ተብሎ ከታወጀ በኋላ በስተት እንደተነበበና ሙን ላይት አሸናፊ እንደሆነ ተነግሯል። ይህም በተመለከተ ደግሞ መስታወት ተጨማሪ አላት። ላላላንድ የተሰኘው ፊልም በዘንድሮ የኦስካር ሽልማት ለ14 ጊዜ እጩ ሆኖ ነበር። ይህ ሙዚቃዊ ፊልም በዝግጅት ቅንብር፣ በአዲስ ፈጠራ ድርሰትና ዘፈን የዘንድሮውን ሽልማት አግኝቷል። በዚህ ፊልም ኤማስቶን ዋናዋን ገጸ ባህሪ በብቃት በመተወኗ የዘንድሮዋ ምርጥ ተዋናይት ተብላ ለመሸለም በቅታለች። ይህንኑ ፊልም ያዘጋጀው የ32 ዓመቱ ዴሚየን ሻንዜል በምርጥ የፊልም አዘጋጅነት ተመርጦ ሽልማቱን ተቀ በኦስካር የሽልማት ታሪክ በዚህ ዕድሜ ያሸነፈ የመጀመሪያው የፊልም አዘጋጅም ሆኗል። በዚህ የሽልማት ምሽት ተሸላሚውን እንዲናገር የተሰየመው ፋይ ዳንዌይ የዘንድሮ ምርጥ ምስል አሸናፊ ላ ላ ላንድ በማለት ነበር ያስተዋወቀው። ነገር ግን ስህተት ነበር። እናም ስህተቱ ወዲያውኑ ታረመ። ስህተት ነው። ሙላይት በምርጥ ምስል ረድፍ እናንተ ናችሁ ያሸነፋችሁት። ሙላይት በአንድ ጥቁር ሰው ላይ የተሰራው ፊልም ከመጽሐፍ ወደ ፊልምነት የተቀየረ ምርጥ ፊልም ረድፍ ሽልማት ሲያገኝ በፊልሙ ላይ በዋና ተዋናይነት የተወነው ማርሻላ አሊ በምርጥ ረዳት ተዋናይነት ተሸልሟል። ታሪኩ የሚያጠነጥነው በጥቁር አሜሪካውያን ላይ በሆነው ፌንስ በተሰኘው ፊልም ላይ ከዋናዎቹ አንዷ ሆና የተወነችው ቪዮላ ዴቪስ በምርጥ ረዳት ተዋናይነት እንዲሁ ተሸልማለች። ባለፈው ዓመት አፍሪካን አሜሪካውያን ብዙ ጊዜ ሽልማት አያገኙም የሚል ወቀሳ በኦስካር ሽልማቱ ላይ ከደረሰ በኋላ በዘንድሮው ዴቪስና አሊ ተሸላሚዎች ሆነዋል። አሊ በኦስካር ታሪክ የመጀመሪያው ሙስሊም ተሸላሚ ነው። ቪዮላ ዴቪስ ሽልማቷን ከተቀበለች በኋላ በዛው መድረክ ላይ ባደረገችው ንግግር ተዋናይ በመሆኔ እግዚአብሔርን አመሰግነዋለሁ። ምክንያቱም እኛ ብቻንን የሕይወት ምንነትን የምናጣጥማት በማለት ተናግራ ነበር። በዚህ የኦስካር ሽልማት ዝግጅት ምሽት ፕሬዚዳንት ዶናልድ ትራምፕ ስማቸው ሲጠለጠል አምሽቷል። ዝግጅቱን በማስተዋወቅ ይመራ የነበረው ጂሚ ከሜል እንዲሁም ሌሎች ጥቂት አስተዋዋቂዎች ከሰባት የሚበልጡ ሙስሊሞች የሚኖሩባቸው ሀገር ሰዎች ወደ አሜሪካ ከሰባት የሚበልጡ ሙስሊሞች የሚኖሩባቸው ሀገር ሰዎች ወደ አሜሪካ እንዳይመጡ የሚከለክለውን ፕሬዝዳንታዊ ትዕዛዝ ሲተቹ ታይተዋል። ኢራናዊው የፊልም መሪ አስካር ፍራዴ ዘ ሴልስማን በተባለው ፊልም ምርጥ የውጭ ሀገር ፊልም በሚለው ዘርፍ የኦስካር አሸናፊ ሆኗል። ነገር ግን የሽልማት ሥነሥርዓቱን አልተካፈለበትም የትራምፕን ክልከላ በመቃወም ንግግሩን አንዲት ኢራናዊ አሜሪካዊዋ ሳይንቲስት ያነበቡ ሲሆን የስደተኞች ክልከላ ፍራቻ ከመፍጠር ያለፈ ፋይዳ የለውም፣ የፊልም ሰሪዎች ግን የተዘጉ በሮችን በስራቸው ያስከፍታሉ ብለዋል። ለመጀመሪያ ጊዜ የኦስካር አሸናፊ የሆነችው ደግሞ ኤማስቶን ናት። ከዚህ ቀደም በበርድላንድ ታጭታ ነበር፣ አላሸነፈችም። ኢትዮጵያዊና አየርላንድ ት። የምሽቱ ዝግጅት በዚሁ ተጠናቋል። በነገው ዝግጅት እንገናኝ። እስከዚያው መልካም ምሽት።